Yut Atuç Alım አብዛኛውን ጊዜ ወጣቶች ለአመፅ ተነሳሻሽ የሆኑ ቡድኖች ተደርገው ይወሰዳሉ። ከሰባት ዓመት ገደማ በፊት በአረብ ሀገራት በተካሄደ የሕዝብ ተቃውሞ የተሳተፉ ወጣቶች እንደውም ለአለመረጋጋትና ብጥብጥ መንስኤ ተደርገው ይታያሉ። ግን ለምን ሰላማዊ ሰልፎች ወይም ተቃውሞዎች ወደ አመፅ ያመራሉ? በዋና ምክንያትነት የሚጠቀሰው በመንግስት ዘንድ ፖለቲካዊ ተደማጭነት አለማግኘት ነው። ባለፉት ሁለት ዓመታትም ኢትዮጵያውያን ወጣቶች በተደጋጋሚ አደባባይ ወጥተዋል። ሀሳባቸውን እንዴት ገለ ገለጹ? ስርዓት ውስጥ ምን ያህል ሰማቸው? ወጣቶች እንዴትስ ግጭቶችና ቀውሶችን ማስወገድ ይችላሉ? የአፍሪካውያንን ሀሳብ ጭንቀትና ተስፋ በሚዳስሰው የዛሬው 77 ከመቶ ዝግጅት የምናነሳቸው ጥያቄዎች ናቸው። ስሙን ብሶት ብሎ የገለጸልን ወጣት በአማራ ክልል በወልዲያ ከተማ በጥር ወራ አጋማሽ ላይ በተካሄደው ተቃውሞ ላይ ባይካፈልም የሆነውን በቅርብ ርቀት ተከታትሏል። ምንድነው አንድ ሰው የመንቀሳቀስ ይቅርና በዲሞክራሲ መብቱ ሀሳቡን የማራመድ የመሰብሰብ፣ ብሎም ሰላማዊ ሰልፍ የማድረግ ይላል። በህገ መንግስት ላይ የጸደቀው ነገር ግን የተጻረራቸው ምንድነው እና ሀሳብን የመግለጹ በሚለው ማለት ነው። መያዝ የሚቻለው እሱን ነው። አደባባይ ላይ እንደዚህ አንዳንድ ሰልፎች ምናምን በሚደረጉ ሰዓት መደረግ የለበትም የሚለው ነው። የሀሳብ ገለጻ ነው። ከዚ አልፎም ደግሞ እንደሰማችሁት አላስፈላጊ የሆነ የንብረትና የሰው ህይወት ውርመት ተከስቷል። ይህ ሊከሰት የቻለው ምንድነው? አንድ እንኳን የሰው ልጅ አይደለም እንሰሳማ አላግባብ ስታገላችሁ ናቸው። አንቺ ለመጉዳት መንጣት የታወቀ ነው። በዚህ ነው ምክንያቱ ማለት ነው። በቃ ባጭሩ ለጥያቄያቸው መለሻ ለማገኘት በሚለው ብትዩ አሪፍ ነው። መንግስት የወሰደው እርምጃ ወጣቱን ወደ አላስፈለገ አቅጣጫ መርቷል የሚለው ብሶት፣ የተደረጉት ተቃውሞዎችም በመንግስት ዘንድ ተሰሚ ተቃዋሚነት ያገኛሉ የሚል እምነት የለውም ነገር ነው እንጂ ምንም ሪያሊቲ ውጤት ይመጣል ብለን አናስብም። ምክንያቱም የስትራቴጂ ችግር ስለሆነ ማለት ነው። ምንድን ነው አሁን ተቃውሞውን እያስተላለፈ ያለው ትክክለኛ ፍትህ የለም፣ ፍትህን እንፈልጋል ነው። ደግሞ ስትራቴጂ ምንድን ነው? ይህንን ማለት በሀይል ማራመር ነው እንጂ አፍሪካ ላይ ያው ዲሞክራሲ አያስገድም በሚለው ነው፣ ግጭት ማለት ነው። እስካሁን ያለፈው ውጥረት በባህር ዳር ከተማ የሚኖረውና ያነጋገር ነው። ሌላው ወጣት በሁለት ሺህ ስምንት ዓመተ ምህረት በሀገሪቱ በተካሄደ ተቃውሞ ሰልፍ ላይ ተካፍሎ ነበር። በወቅቱ የተደረገው ሰልፍ አሁን ከሚደረጉት ተቃውሞዎች በተሻለ መልኩ ነበር የተፈጸመው ይላል። ልዩነቱ ትልቁ ነገር መደራጀት ላይ ታስቦ ታቅዶ እንዴት መደረግ እንዳለበት ምናምን ተነጋግረው እንጂ እንዲህ ዝም ብሎ በሶሻል ሚዲያ ተጠርቶ ምናምን እንዲ ምናምን ተደርጎ ምናምን ነገር አይደለም። በዛን ሰዓት ነበር ያ ነገር። አሁን ካለው ትንሽ ለየት ያደርገዋል። ሌላው ልዩነት ደግሞ በወቅቱ የተደረገው ተቃውሞ ሰልፍ መፍትሄ ማስገኘቱ ነው ይላል ወጣቱ። ከዛን ጊዜ በኋላ መንግስት በሀገር ደረጃ አስር ቢሊዮን ብር መድቦ ለወጣቱ ብቻ የሚውል ድጋፍ እየተደረገ ነው። ወጣቱ የተደራጅ እየሰራ ነው። በተለያየ ቦታ የመስሪያ ቦታ የመስሪያ ብር የተለያዩ ነገሮች እየተሰጡ ለወጣቱ ብቻ ተብሎ አስር ቢሊዮን ብር ግን ተብሏል። ያ ማለት በዛ የመጣ ነገር ነው። ይሁንና የባህር ዳር ወጣት በመንግስት ላይ ያለውን አቋም አሁንም አልቀየረም። እንደዚያም ሆኖ ዘንድሮ በተካሄዱ ተቃውሞዎች ላይ አልተገኘም። ይህም በወጣቶች ዘንድ የተወሰዱ እርምጃዎች ስላላስደሰቱት ነው። ታዲያ ወጣቱ በምን መንገድ ግጭቶችንና ቀውሶችን በሰላማዊ መንገድ መፍታት ይችላል? ሰላማዊ መንገድ ማድረግ የሚቻለው ወጣቱ የሆነ ነገር ዩኒቲ የሆነ እንቅስቃሴ ሊኖር ይገባል። ምን አይነት መነሳት እንዳለበት፣ በምን አይነት ሁኔታ ላይ ሊነሳ እንደሚችል ኮኦርዲኔት ሊያደረጋቸው የሚችል መጀመሪያ ያስፈልጋል። ይሄ መጀመሪያው ስራ ሊሆን ይገባል። እንዲዙ በዛ ፈቀደ ሰላም ትላጣሽ ብቻ ዝም ብለሽ ሰላምሽን ለመመለስ ዝም ብለሽ ወጥተሽ በአደባባይ ምስተነዲ ወይም የምትጮይ ከሆነ ያን ያክል ሰክሰስ ይባት ወጥተሽ ለማስተላለፍ የፈለግሽ መልእክት ላይጣጣምልሽ ሆ እዚሆን አንት ይላል። ሌሎች የዚህ ዝግጅት ተከታታዮችን መፍትሄ ነው የሚሉትን አካፍለውናል። በዋትሳፕ ከሳውዲ አረቢያ የደረሰን አስተያየት፣ ብዙ ጊዜ ወጣቶች ላይ የሚታየው ባህሪ ችኩልነትና ነገሮች በአጭር ጊዜ ተሳክተው ማየትን ይፈልጋሉ በዚህ የተነሳ ለተቃውሞና ለተለያዩ ችግ ችግሮች ይጋለጣሉ፣ ያጋልጣሉም። ስለዚህ ከነሱ ሀሳብ ጋር የተስማማ ባይሆን እንኳን ወጣቶች በተቻለ መጠን ዲሞክራሲያዊ በሆነ መንገድ በመወያየትና በመማማር በመቻቻል እያስተማሩ የሰላሙና የልማቱ የብልጽግናው የሀብቱ የስራ እድል ፈጠራው አካል እንዲሆኑ ማድረግና ምንጊዜም ቢሆን እኔ ያውቃለው አንተ አርፈ ቁጭ በልባይነት ቢስተካከል የተሻለ ይሆናል የሚል እምነት አለኝ፣ ይላል የሳውዲ አረቢያው አስተያየት ሰጪ። ሶዱ ደግሞ በፌስቡክ የወጣቶች ጥያቄ በአብዛኛው የህዝብ ጥያቄ ነው። ነገር ግን አብላጫው ወጣት ከፖለቲካ ከኢኮኖሚና ማህበራዊ ጉዳዮች ተጠቃሚና ተስፈኛ ማድረግ ወሳኝ ነው። መንግሥትም ወጣቱን እንደ ጠላት ከማየት በሁሉም የሀገሪቱ ጉዳይ ላይ ማሳተፍ ግድ ይለዋል። ወጣቱም ስሜታዊ ከመሆን መቆጠብ አለበት ነው የሚለው። በተለይ ባለፉት ጊዜያት የወጣቱን ተሳትፎ በሰፊው ያስተናገዱት እንደውም ስሜታዊነት ታይቶባቸዋል የተባሉት በኦሮምኛ ቄሮ በሚለው የወጣቶች ቃል ስር አደባባይ የወጡት ወጣቶች ናቸው። ቶላ ከእነዚህ አንዱ ነው። ብዙዎቹ ጥሪዎች የሚደረጉት በኢንተርኔት ነው። ሆኖም ግን አንዳንድ ኢንተርኔት በሚቋረጥባቸው ቦታዎች በተለያዩ የመገናኛ መንገዶች ጥሪ ይደረጋል እና ያንን ሰላማዊ በሆነ መልኩ ነበረ ተቃውሞ። ሰላማዊ ብለህ ነበር። ሰላማዊ ስትል በምን መልኩ ነው ሰላማዊ መንገድ ወጣቶች ለመግለጽ የሞከራችሁ? ሰላማዊ ሲባል ሰላማዊ ነው በቃ ሰላማዊ ሰልፍ አሳብሽን ነው የምትገቢው። ምሳሌ ንበልና፣ በተጠራው ግራንድ ኦሮሞ ፕሮቴስት ላይ ሰላማዊ ሰልፉ ተደርጎ ምንም አይነት ንብረት አልተሰበረም። ማንም ሰው ላይ ምንም አይነት አደጋ አልደረሰም። በፖሊስም ሆነ በሌሎች አካላቶች የደረሰ ለምሳሌ ንበልና ና ቡናና ጊዮርጊስ ሲጫወቱ ኳስ ላይ ማለት ነው በብጥብጥ የታሰሩ ሰዎች ነበሩ። እነሱ ላይ ክስ ሲቀርብባቸው የተሰበረ መኪና፣ የተጎዳ ፖሊስ፣ የጠፋ ንብረት ፖሊስ ያስመዘግብና ክስ ይመሰርታል። እነዚህኛዎቹ ላይ ግን ክስ ሲመሰርት ምንድነው የሚያደርገው? በቀለ ገርባ ይፈታ ብለዋል። ወያኔ እኛን አይመራልም ብለዋል። አገሪቷ ውስጥ ዲሞክራሲ የለም ብለዋል። ምንም አይነት ይሄ ሰዎች ላይ የደረሰ ጥፋት የለም። ቻርጆችንም መመልከት ትችላላችሁ። ለምሳሌ ብትተኛ ፖሊስ ጣቢያ ቻርጆች አሉ እና ፖሊስም የሚያቀረበው ሆነ ሕብረተሰቡ ያቀረበው ምንም አይነት አደጋ ሕዝብ ላይ ደረሰ የለም። ለዛ ነው ሰላማዊ ነገር ግን፣ በእኛ በኩል ግን ተደብድቦ አትንቤት የሚመላለስ እጁ የተሰበረ ማዕከላዊ ታስሮ ጉዳት የደረሰበት ተዘቅዝቆ የተገረፈ አለ። በዚህ ኖር አይደም ቱላ መንግስት በወጣቱ ላይ ወሰደ የሚለው አጸፋ ይህ ብቻ አይደለም። ለምሳሌ የተለያዩ አሁን መፈክሮችን ሲያሰሙ የነበሩ ሰዎችን ወደ ማዕከላዊ እስር ቤት መውሰድ፣ ከእነሱን ደግሞ ተከትለው ፖሊስ ያደርጉ የነበሩትን ወደ ተለያዩ ማጎሪያ ጣቢያዎች አንዳንዶቹ ይዘን ፖሊስ ጣቢያ ማደንም ወደ ለምሳሌ አዋሽ ሰባትን በዋናነት መውሰድ እንችላለን አዋሽ አርባ ጦር ላይ የመሳሰሉ እነዚህ ማጎሪያ ካምፖች የስልጠና ማዕከል የሆኑ ወስዶ እዛ ከባድ በሆነ የወታደራዊ ስፖርት ቅጣትና ድብደባ እና የዲሞክራሲ እናስተምራለን ይባልና ትምህርት ያስተምሩሻል ትምህርቱ ካስተማሩች በኋላ ትምህርቱ ላይ የምትጠይቅ የስል ጥያቄ ተንደርሶ ምላሹ ምንድን ነው ሌላ ፋርሽ የሆነ ስል ትምህርት አንተ ለካት እንደዚህ አይነት ጥያቄ አለ የሚ- ይሄ ሰዎችን አይደንቲፋይ ለማድረግ የሚሰጥ ትምህርት አላቸው። ለምሳሌ ዲሞክራሲ ወሬዎችን የሚያነሱ ከማዕከል ያሉ ሰዎችን በመበት ዲግሪ ያላቸውን ለብቻው በመክፈል ያልተማሩትን ለሁለት በመክፈል ዋና ዋና ቀስቃሾች ናቸው ብለው የሚሏቸው የሚጠይቋቸው ሰላማዊ ጥያቄ የሚያነሱ ሰዎች እንደ ዋና የአመጽ ቀስቃሽ አድርጎ አይደንቲፋይ በማድረግ እነሱን ደግሞ እዛ ካሉት ውስጥ ሌላ የተለየ ከባድ ስፖርት በማሰራት እና በመደብደብ ነው እንትን የሚያደርገው። ኢትዮጵያ ውስጥ ከአስቸኳይ ጊዜ አዋጁ በኋላ የተቃውሞ ሰልፎች በአደባባይ ባይካሄዱም ቤት ውስጥ የመቀመጥና የስራ ማቆም አድማ፣ ነዳጅ ጫኝ ተሽከርካሪዎች እንዳይንቀሳቀሱ ማድረግ የመሳሰሉ ተቃውሞዎች ተካሂደዋል። ከሳምንቱ መጀመሪያ አንስቶ ሀገሪቱ አዲስ ጠቅላይ ሚኒስትር ማግኘቷ ደግሞ ተቃውሞውን ረገብ ያደረገው ይመስላል። ይሁንና በመንግስትም ይሁን በጥያቄ አቅራቢዎቹ መካከል ያለው ውጥረት መባቻ አላገኘም። ስማቸው እንዲገለጽ ያልፈለጉ አንድ የፖለቲካ ተንታኝ ለዶይቼ ቬለ በጽሁፍ እንዳስረዱት ሁሉም ወጣት በአንድ አይነት መንገድ ሳይሆን በተለያየ መንገድ ተቃውሞውን ገልጿል። ሰላማዊ ሰልፍ በመውጣት፣ ኃይል የተቀላቀለ አመጽን በማድረግ፣ ንብረትን በማውደም፣ ባሉበት የመንግስት የፓርቲና የማህበረሰባዊ ተቋማት ውስጥ የፖለቲካ ሀሳባቸውን የሚደግፉ ሰዎችን በማሰባሰብ፣ በማህበራዊ ሚዲያዎች ላይ ጠንካራ ክርክሮችን በማድረግ፣ ሰልፎችን በቪዲዮ በመቅረጽና መረጃን የመለዋወጥ ስራን በመስራት ነው ይላሉ ተንታኙ። እንደ ሳቸው አስተያየት መንግስት ይህንን የወጣቱን ጥያቄ በተወሰነ መልኩ ቢረዳውም በጣም ግን ብዙ ሊያደርገው የሚገባ ነገር አለ። በተወሰነ መልኩ ተረድቶታል የምለው የኢኮኖሚ ተጠቃሚነትን ለማረጋገጥ ተጨማሪ የገንዘብ አቅርቦትና የፖለቲካ ቁርጠኝነት እንደሚያስፈልገው በመረዳት ሀገር አቀፍ ንቅናቄ መጀመሩ ነው። ነገር ግን የኢኮኖሚ ተጠቃሚነትና የስራ ዕድል ማግኘት ለሁሉም ነገር ብቸኛው መፍትሄ አይደለም። ትርጉም ያለው የፖለቲካ ጉዳዮች ላይ የውሳኔ ሰጭነት ሚና ከቁጥርና ከንግግር ማድመቂያ ያለፈ የወጣቶች ተሳትፎ መዳበር፣ በወጣቶች መካከል ለሚገኙ መመሳሰሎችና ልዩነቶች ተገቢውን ትኩረትና ምላሽ የሚሰጡ የፖሊሲ አቅጣጫዎች በጣም በአፋጣኝ ያስፈልጋሉ። ሁሉንም ወጣት በጥቃቅንና አነስተኛ ተቋማት ውስጥ ለማደራጀት ማሰብና ይህን አቅጣጫ ከሁሉ የበለጠ ወይም ብቸኛው መፍትሄ አድርጎ መውሰድ ስህተት ነው። በሀገሬ ሰርቼ መለወጥ አልችልም ብሎ ለሚያስብ ወጣት፣ በብሔሬ ወይም በሃይማኖቴ የተነሳ በደልና ጭቆና ይደርስብኛል ለሚል ወጣት፣ ሀሳቤን በነጻነት ብገልጽ እታሰራለሁ፣ እሰቃያለሁ ብላ ለምታስብ ወጣት፣ የመንግስት አሰራር ለገዢው ፓርቲ አባላት ብቻ የተመቻቸ ለቁጥጥርና ለስለላ የሚውል በሙስና የተወታተበ ነው ብላ ለምታምን ወጣት፣ በጥቃቅንና አነስተኛ ተቋማት ውስጥ ተደራጅ ወይም ተደራጅ የሚለው ምላሽ ውሃ አያነሳም። በማለት የመንግስትን አካሄድ የገለጹት ተንታኙ መንግስት የተቃዋሚዎችን ጥያቄ የሚመለስበትንም መንገድ የወጣቱን አቅጣጫ ወደ አንድ ወይም ወደ ሌላ መንገድ ሊያመራ እንደሚችል ይጠቁማሉ። በመንግስት በኩል የሚመቻቹ የኢኮኖሚ እድሎችን ለመጠቀም ሲል ገዢውን ፓርቲ በገፍ የመቀላቀል በገዢው ፓርቲ መዋቅር ውስጥ ሆኖ ስውር የፖለቲካ እንቅስቃሴን የማድረግ እድልን ሊያመቻች ይችላል። በሌላው በኩል ደግሞ ጥያቄያቸው በአግባቡ ያልተመለሰላቸው ወጣቶች መልሰው መላልሰው ጥያቄያቸውን በተለይ ደግሞ ፖለቲካዊ ጥያቄያቸውን ማንሳታቸው አይቀርም ይላሉ በጽሁፍ የፖለቲካ ተንታኙ። በአንድ ሀገር በሚነሱ ግጭቶች በግንባር ቀደምነት ተሳታፊ ናቸው የሚባሉት ወጣቶች እንዴት በሰላማዊ መንገድ ግጭትን መፍታት እንደሚችሉና ሰላማዊ እርምጃዎችም በምን መልኩ ወደ አመፅ ሊያመሩ እንደሚችሉ የቃኘንበት የዛሬው ወጣቶች ዓለም ዝግጅት በዚሁ ይጠናቀቃል። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።